በመንገድ ግንባታ ምክንያት የምንኖርበትን የመንግስት ቤት ቶሎ እንድናፈርስ መወሰኑ ቅሬታ አሳድሮብናል ሲሉ አንዳንድ የአምቦ ከተማ 03 ቀበሌ ነዋሪዎች ተናገሩ። ግንባታው ከአንድ መቶ በላይ አባወራዎችን ስለሚያስነሳ ቤት አልባ ያደርገናል ብለዋል። የከተማው ከንቲባ ተወካይ አቶ ቱፋ አብዲ ቤቶቹ እንዲነሱ የተወሰነው የመንገዱ ግንባታ ተቋራጭ የግንባታውን ቦታ ባለማጽዳታቸው አቤቱታ በማቅረቡ ነው ሲሉ ተናግረዋል። ከቦታው የሚነሱ አቅመ ደካማና ቤት የመስራት አቅም የሌላቸውን ለይተን ጊዜያዊና ዘላቂ መፍትሄ እንሰጣለን ብለዋል። ናኮር መልካ ተጨማሪ ዘዝራለሁ። በአምቦ ከተማ ዜሮ ሶስት ቀበሌ በተለምዶ አራዳ ተብሎ በሚጠራው ስፍራ በአዲስ የመንገድ ግንባታ ምክንያት ቤታችን እንዲፈርስ ተወስኗል ይላሉ። ለደህንነታችን እንሰጋለን በማለት ስማቸውን ያልገለጹ አንዳንድ የቀበሌው ነዋሪዎች የከተማ አስተዳደሩ ውሳኔ ከአንድ መቶ በላይ አባወራዎችን ይጎዳል ብለዋል። ቤቶቹ በመፍረሳቸው ሊደርስብን ይችላል ስላሉትም ችግር አብራርተዋል። ልማት እንዳለ እናውቃለን። ልማቱን ተቃዋሚ አይደለንም። ለግለሰብ ግምቱን ሰጡ እንጂ ቦታውን አልሰጡም። የግለሰብ ቤት የሆነ ያ የግለሰብ ቤት አፍርሰው የት ይሰራል? አፍርሰን የት እንሄድ? የሀገርን እድገት የሚጠላ ሰው የለም። እንደ ሀገር መልካም ነው። ስንት መስዋዕትነት የተከፈለበት ነገር ግንዛቤ የሌለው ነገር ባይሆን ጥሩ ነው። አቅም ደካሞች እናቶቻችን አሉ። አባት እናት የሌላቸው ልጆች አሉ። መስዋዕትነት የተከፈለበትን ዜሮ ላይ አድርገው አሁን ተነስ። ሰዎች ተደናግጠው፣ ግማሹ ግፊት ያለበት ሶኳር በሽታ ያለበት አለ። ብዙ ነገር አሁን ችግር ላይ ያለን ሰዎች አለን እና ቤተሰቦቻችን ነው ተወልደን አድርገንበታል። ቅድሚያ ግን ምንም ነገር ሳይደረግ አሁኑ ተነስ ተብሎ ግማሹ ብታዩ ብቻውን እያወራ ነው። ሄደው ስለ እውነት ነው የምልህ። በጣም ችግር ሆኖብንና ጭንቀት ውስጥ በዚህ በሁለትና በሶስት ቀን ውስጥ የምናየው ነገር በጣም በጣም በጣም አሳሳቢ ነገር ሆኖብናል። ልማት እንፈልጋለን፣ እንሰራለን። እኛ የጠማንም ልማት ነው። በፊትም ልጆቻችንም አሁን ስንት ስም የሚያገኙት ልማት ቢኖር ኖሮ ጥሩ ይሆኑ ነበረ አሁን የጠላነው ምንድን ነው እኛ ሰርተን የምንተዳደርበት ስለሌለን መጠለያ ስለሌለን ደሀ ሆነን ነው በቀበሌ ቤት ያለነው ከተማ አስተዳደሩ ስለ ቤቶቹ መፍረስ ጥቂት ወራት ቀደም ብሎ አላሳወቀንም ካሉ በኋላ አሁንም ቢሆን ያደርግልን ይገባል የሚሉትን ገልጸዋል እኔ የምለው አንደኛው የቀበሌ ቤት ውስጥ ያለው ትርፍ ቦታ ካለው በዛች ላይ እንዲኖር የግለሰብም ከሆነ አፍርሶ በምትኩ ቦታ ተሰጥቶት እስከሚሰራ ድረስ የጊዜ ገደብ እንዲሰጠው በተለይ ለጋር ላይ ያለው ነገር ማንም ሰው እንደ አዲስ አበባ ላይ መዲና ብትሆን ማንም ሰው አይፈናቀልም። የስራውን ባለቤት ዋና እናንተ ናቸው። የምትፈናቀሉትበት ቦታም የለም፣ ትኖራላችሁ። እና አሁን ደግሞ ጥሩ ጅምር ነበረ። ቤቶች አሉ ይባላል። ቤቶች ጥሩ ጥሩ የመንግስት ተቋማት አለ እንደ አምቦ ዩኒቨርሲቲ፣ ትልቅ ለሀገሪቷ ባለ ውለታ የሆነ በተለይ ለምራብ ሸዋ ማለትም ለአምቦም መቶ ቤትም ገንብተን እነዚህ ህዝቦች እንደው እንዳይበተኑብን ሰብስበን አንድ ላይ እንይዛቸዋለን ብለው ተስፋ ይሰጡናሉ። ያ ተስፋ የሚመጣው ዛሬ አወያዩና በማግስቱ ነው። ይህ ህዝብ ምን ይሆናል? ህዝቡ ደግሞ ከቄው ከተነሳ ከድሩ ይፈናቀላል። ተጎረቤቱ ይለያል። ውሃ የለም፣ መብራት የለም። በህዝቡ ላይ ትልቅ ተጽዕኖ ነው የሚደርሰው። ያ ተጽዕኖ ተቋቁሞ ለምን መውደቂያ አይሰጠውም? መሬት ለምን አልተሰጠም ነው። አሁንም የህዝቡ ቁጣ ግምትም ያላገኘ ለምን፣ ግምት በትክክል ተገምቶ የሚነሳ ከሆነ ግምት ለምን አይሰጠውም ነው። አዲስ ቦታ ላይ ቤት ሊሰራልንም ሆነ የመኖሪያ ቤት መሬት ሲሰጠን ጉርብትናና ማህበራዊ ህይወታችንን ባገናዘበ መልኩ እንዲሆን እንጠይቃለን ብለዋል። ይህ ሁሉ እስኪሆን በቀበሌ አመራሮች የሚደርስብን ማስፈራሪያና ዛቻ ይቁምልን ሲል ሉም ተናግረዋል። የከተማው ከንቲባ ተወካይና ማዘጋጃ ቤት ኃላፊ አቶ ጡፍ አብዲ ቅሬታው ተገቢ ነው ካሉ በኋላ ወደዚህ አማራጭ እንድንገባ አስገድዶናል ያሉትን እንዲህ ይገልጻሉ። አሁን ዜሮ ሶስት ቀበሌ ውስጥ የተነሳው ቅሬታ ትክክል ነው። እነዚህ ሰዎች ደግሞ አብዛኛው ከእጅ ወደ አፍ ኑሮ ያላቸው ሰዎች ገበያ ውስጥ ሰርቶ በየዕለቱ በሰሩት ነገር የሚተዳደሩ ናቸው። አብዛኛው ከተጀመረ አሁን አራተኛ ዓመት በአራት ዓመት ውስጥ ስራው ከሀያ ፐርሰንት በታች ነው። አሁን ያለው ይሄ ለምንድን ነው የተጓተተው? ችግሩ የህዝብ ችግር አይደለም። አመራሩ ኮሚቴድ ሆኖ ራሱን ለዚህ ሰጥቶ ህዝቡን ኢቭን ካሳ የወሰዱ ሰዎች ካሳ ወስደው ለሁለት ዓመት ያክል ካሳ በወሰዱበት ውስጥ ኖረዋል። ይሄ የሆነበት ምክንያት ደግሞ መሬትን ሸንሽኖ ያለመስጠት ነው። ከዚህ የተነሳ ኮንትራክተሩ ለብዙ ክሳራ ስለተዳረኩኝ ይሄንን ስራ አልቀጥልም፣ የኮንትራት ስምምነቱን አቋርጣለሁ ወደሚል መደምደሚያ እየመጡ ስለሆነ እና ከተማ አስተዳደሩን ሲከሱ አሁን በወቅቱ ያለን አመራር ተወያይተን የደረስንበት ይሄ ልማት ከአምቦ መነሳት ማለት ትልቅ ውርደት ነው። ልማቱ ከዚህ መነሳት ስለሌለበት የራሱን ቤት አፍርሷል ሰው አቶ ቱፋ ችግሩን በጊዜያዊነትና ዘላቂነት ይፈታል በማለት ያስቀመጧቸውን የመፍትሄ ሀሳቦች አብራርተዋል። አቅም ያላቸው ቤት ተከራይቶ እንደወጡ ወጥቶ ቀስራ እንኳን ሰርቶ መኖር የሚችል አቅም ያለው ሰው ወቶ ተከራይቶ እንዲሁ ለሶስት ወር ለአራት ወር እንዲከራይ፣ አቅም የሌላቸውን መከራየት የማይችሉ ታማሚዎች ካሉ ደግሞ ቀበሌው አጣርቶ ሊስታቸውን እንዲሰጠን እኛ ደግሞ የቤት ክራይ ተፈልጎ የክራይ ውሉን ከባለቤቶቹ ጋር መዘጋጃ ውል ገብቶ ተፈራርሞ ሰዎቹን ጊዜያዊ መጠለያ እንዲያገኙ ለማድረግ ነው እየሰራን ያለ ነው። ለነዚህ አቅም ለሌላቸው ሰዎች ደግሞ እየተሰራ ያለ ከመቶ አባወራ በላይ ለሚሆን ሰዎች እየተዘጋጀ ነው። ቤት ነው የሚሰራላቸው። አቅም ለሌላቸው ነው የሚሰራው። ቤት መስራት ለሚችሉት ደግሞ በማህበር ተደራጅተው የመኖሪያ ቦታ እንዲሰጣቸው፣ ኦልሬዲ ሁሉ ነገር አልቋል። ካሳ ተከፍሎ መሬቱ እየተሸነሸነ ነው ያለው። ምንድን ነው እነሱን ያላቸው ለአንድ ወር ለሁለት ወር ለአምባው ልማት ብላችሁ ተቸገሩ ነው ያላቸው። አብዛኛው በዚህ ነው ቤቱን እያፈረሰ ነው ያለው። ብዙዎቹ ጥግ ያሉት ትንሽ ቦታ ያላቸው ካለ ለጊዜው ዳስ ሰርቶ እዚያው ለጊዜው እንዲኖሩ እና ለቀጣይነት ግን አሁን በምናመቻቸው ሁኔታ ዘላቂ መፍትሄ እንዲያገኙ እየሰራ ነው ያለን። ቤቶቹ በቶሎ እንዲነሱ ቢነገርም የጊዜ ገደቡን ያልገለጹት ኃላፊው ከዛቻና ማስፈራሪያ ይልቅ በስምምነት የሚከናወንበት ሁኔታ ላይ ውይይት ማድረጋቸውን ገልጸዋል። መንገዱ የሚያልፍባቸው የግለሰብና ንግድ ቤቶች በከፊል ካሳ ተከፍሏል፣ ለቀሩትም በመተማመኛ ደብዳቤ እንዲያፈርሱ ተደርጓል ብለዋል ተወካዩ። ከዚህ ጋር ተያይዞ የታሰሩ ግለሰቦች እንዳሉ የሚወራውም ከእውነት የራቀ ነው ሲሉ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። No way.